ዶክተር ጸጋዬ ተገኑ በስቶክሆልም ዩኒቨርሲቲ የሕዝብ እድገት ተመራማሪ። ኢትዮጵያ አዲስ የፖሊሲ ዲዛይን የሚያሻት ለምንድን ነው? እስካሁን ድረስ ያሉት ፖሊሲዎች ስኬታማ ስላልሆኑ ነው። አዲስ የፖሊሲ ዲዛይን ሊነደፍባቸው የሚገቡ የመጣኔ ሀብት ዘርፎችስ የትኞቹ ናቸው? እዚህ ላይ አሁን አንድ ላንሳ የምፈልገው በስትራቴጂና በፖሊሲ መካከል ልዩነት አለ። ስትራቴጂ ቪዥንን ይላል፣ ሚሽን አለው፣ ጎልስ አሉት፣ የተለያዩ ደግሞ ሰብ ስትራቴጂዎች ይይዛል እና ስትራቴጂ የት ነው ያለ ነው፣ ወዴት ነው መሄድ የምንፈልገው እና እንዴት ነው እዛ እንደርሳለን የሚለውን የሚያሳይ ነው። ፖሊሲ ሲባል መመሪያ ማለት ነው። ፖሊሲ ዲሲሽን ሜክ ለማድረግ፣ ውሳኔ ለመወሰን መከተል ያለብን ህግ ነው፣ ደንቦች ናቸው እና እነኚህ ምንድን ነው ማድረግ የሚገባን ምንድን ነው ማድረግ የማይገባን የሚሉትን የሚያሳይ ነው። ፖሊሲ በእርሻው ላይ ማተኮር ያለብን ሞል ሆልደር አግሪካልቸር እነዚህ ጥቃቅን ገበሬዎች ላይ አነስተኛ ገበሬዎች ላይ ነው እንጂ ሌላ ላይ አይደለም ይላል። ይሄ የፖሊሲ ህግ ነው። ስለዚህ ይህንን ህግ ማክበር አለበት አስፈጻሚው ክፍል። በኢንዱስትሪ በኩል ቅድሚያ የሰጠ ነው ለጨርቃጨርቅ ለቆዳ ኢንዱስትሪዎች ነው፣ ኤክስፖርት አድርገን ገንዘብ ልናመጣበት የምንችል እንጂ ይሄ ትላልቅ የፈርትላይዘር የኬሚካል የአይረን ኢንዱስትሪ የምትለው እሱ ላይ አይደለም ትኩረቱ ይላል። ስለዚህ ፖሊሲ ምን ማድረግ እንደሚገባን እና ምን ማድረግ እንደማይገባን የሚያሳይ ነው። አሁን አዲስ ፖሊሲ ይመጣል በሚባልበት ጊዜ ስትራቴጂው ነው የሚሰጠን። የስትራቴጂው ሀሳብ ካለን ስትራተጂው ምን ያደርገናል? በፖሊሶቹ መካከል ያለውን ግንኙነት ያሳየናል። እያንዳንዱ ፖሊሲ የትኛውን ፖሊሲ ነው መቅደም ያለበት? የትኛው ነው ፖሊሲ በሁለተኛ ደረጃ መኖር የሚገባው? በመካከላቸው ያለው ዝምድና ምንድን ነው? ልክ ፈረንጆች ይህንን ይሄ እንደ በተርፍላይ ኢፌክት ይሉታል። ቢራቢሮ ስትል አየር ላይ እንደ ዌብ የሚነሳ እንትን አለ። ልክ እንደዛ አንደኛው ሲረግብ ሌላኛውን የሚያራግበው እና የሚያያዝ መሆን አለበት። እና ይሄንን የፖሊሲዎች አይነትን ለማውጣት ምን አይነት ፖሊሲ ዲዛይን ማድረግ አለበት የሚለውን ለማውጣት መጀመሪያ የስትራተጂ አካሎች በደንብ ተለይተው መውጣት አለባቸው። ሁለተኛ ኢምፕልመንት በምናደርግበት ጊዜ ላይ ሶስቱ ጎሎች ባላንስድ መሆን አለባቸው ሶስቱ ጎሎች እና ፖሊሲዎቹ ከሶስቱ ጎል ፕራይቬት ሴክተሩ፣ ኢኮኖሚክ ስትራክቸራል ትራንስፎርሜሽን እና የስፓሻል ትራንስፎርሜሽን ወይም የአካባቢ ልማቶችን ከሚል ከሶስቱ እያወጣን ባላንስ እያደረግን ነው ዲዛይን ማድረግ ያለበት። አሁን ያለው ሁኔታ ምንድን ነው? ሁሉም በየፊናው ነው የሚሰራው። እርሻው ለብቻው፣ ኢንዱስትሪው ለብቻው፣ አንዳንዱ የሰርቪስ ሴክተር ሊያዋጣን ይችላል። ሰርቪስ ሴክተሩ ላይ እናድርግ ይላል። እና አሁን እነኝህ በሙሉ ለብቻቸው ተበታትነው ነው ያሉት። እና እንደየአስፈላጊነቱ ሌላ ፖሊሲ ይመጣል፣ ሌላ ፖሊሲ ይቀየራል። እና ይሄ የፖሊሲ ቅደም ተከተሎች የሉ። የትኛው ፖሊሲ ነው መቅደም ያለበት? የትኛው ነው መከተል ያለበት? አንዱ ፖሊሲ ከሌላው ፖሊሲ ጋር የሚያዛምደውና ኃይል የሚሆነው እንዴት ነው ኤነርጂ የሚሰጠው ለሚቀጥለው የሚለው ነገር ይሄ አይነት ነገር ዲዛይን መሆን አለበት። እነኚህ አሁን ምን ምን ናቸው የሚለው እንግዲህ በዲቴል ሲወጣ ነው። እኔ በግሌ የማያቸው ነገሮች አሉ። አሁን በኢንዱስትሪው አካባቢ ለምሳሌ ቅድሚያ መሰጠት ያለበት ቤዚክ ኢንዱስትሪዎች አሉ። እነኚህ ከፈርቲላይዘር የሆኑ ከአይረን ኢንዱስትሪ የሆኑ ኬሚካል ኢንዱስትሪዎች እነኚህ፣ ምክንያቱም ከውጭ የምናመጣው ኢምፖርት አድርገን የምናመጣውን እንድንቀንስ ያደርጉናል። በእኔ በኩል እሱ ላይ ቅድሚያ መሰጠት አለበት። እኔ ቤዚክ የሆኑ ከውጭ ኢምፖርት እያደረግን የምናመጣቸውን ለኢንዱስትሪ ግብዓት የሚሆኑት አሁን ብዙ የኢንዱስትሪያል ፓርኮች አሉ ኢትዮጵያ ውስጥ በብዙ ጥሬ ዕቃቸውን የሚያመጡት ከውጭ ነው። ከውጭ ጥሬ ዕቃ እያመጡ እንዴት አድርገን ነው የምንዘልቀው? እንደኛን ጥሬ ዕቃ ለኢንዱስትሪ ግብዓት ጥሬ ዕቃዎች እዚህ ሀገር ውስጥ ማምረት መቻል አለበት። ለእኔ አሁን ለምሳሌ የዚህ አይነት በኢንዱስትሪው በኩል የዚህ አይነት እንትን ትኩረት መኖር ይኖርበታል። ጥሩ አግሮ ኢኮሎጂካል ኢንዱስትሪ እየተባለ አሁን እየተሞከረ እየተሰራ ነው ያለው። በእርሻ ላይ፣ በኢንዱስትሪው ላይ የዚህ አይነት ትኩረት ተሰጥቶ መሰራት አለበት። ስለዚህ ብዙ አይነት የፖሊሲ ግንኙነቶችን የሚያሳይ መሰራት አለበት። ስለ ይሄ ማለት ምን ማለት ነው? ስትራቴጂው ካለን የፖሊሲ ቾይስ ምርጫ ላይ አንደናገርም። አንድ ፖሊሲ ቢመጣ ለምን መጣ? ለምን ወጣ? ለምን አልተፈለገም የሚለውን ለመመለስ አያስቸግረንም። መቼ መደረግ አለበት? መቼ ነው መደረግ የሌለበት የሚለውንም አያቅተንም። እንግዲህ ፖሊሲ ዲዛይን ስል ይሄን ማለት ነው እ በሶስተኛ ደረጃ ፕላኒንግ ይመጣል፣ ማስፈጸም ላይ ማለት ነው። ቀደም ተከተሉ እንደዛ ነው። ማየው ዋነኛ የሆኑ የምጣኔ ሀብት ስትራቴጂዎች ነደፋን አስመልክተው ጠቀሜታቸውንም በፖሊሲና በስትራቴጂ መሀል ያለውንም ልዩነት እንደዚሁ አብራርተዋል። በተለይ በምጣኔ ሀብት ስትራቴጂ ነደፋ አኳያ ከምዕራቡ ዓለም የካፒታሊስቱ ዓለም ምን አይነት መልካም የምጣኔ ሀብት ስትራቴጂ ነደፋን ኢትዮጵያ ልትቀስም ትችላለች ተሞክሮ በተለይ አሁን ቻይና እንደዚሁ በሚቀጥሉት ጥቂት ዓመታት ውስጥ የዓለምን ኢኮኖሚ በአንደኛ እንደ ደረጃ የምትቆጣጠርበት ሁኔታ ላይ ወይም ደረጃ ላይ የምትገኝበት ሁኔታ እየተቃረበ እየመጣ ነው። ያም የፖለቲካውን ሚዛን ሁሉ ጭምር ሳይቀር የሚቀይር ነው እና ከቻይናና ከካፒታሊስቱ ዓለም ከምዕራቡ ዓለምስ ምን አይነት መልካም ስትራቴጂዎችን መቅሰም ወይም መማር ይቻላል ኢትዮጵያ በሚበጅ መልክ ይላሉ። ጥሩ ጥያቄ ነው። አሁን ለምሳሌ ሶስት ጎሎች ያሉት ብዬ ያለው ል እንደ አንድ ሶስት እግር ወንበር እንዳለው አንደኛው የፕራይቬት ሴክተሩ የሚል ነው እድገት ነው። ፕራይቬት ሴክተሩና ማርኬቱን ማሳደግ፣ አሁን ይህንን ፕራይቬት ሴክተርና ማርኬቱን ማሳደግ ከዌስተርኑ ልንማር እንችላለን። የአሜሪካ ይሁን የአውሮፓ እድገት በፕራይቬት ሴክተሩ ላይ የተመሰረተ ነው። መንግስት ያለው አስተዋጽኦ በጣም ትንሽ ነው እና አብዛኛውን ስራ የሚፈጥሩት አብዛኛው ኢንቨስትመንት ያለው በፕራይቬት ሴክተሩ ነው። ይሄ አንድ እኛ ከዚህ ልንማራቸው የምንችላለን። ምክንያቱም እኛ ሀገር የፕራይቬት ሴክተሩ ቀጭጯል። ለጂዲፒ ያለው አስተዋጽኦ ሀያ ፐርሰንትም አያሆ መንግስት ከአርባ በላይ ሲሆን አስተዋጽኦ። ስለዚህ ከዌስቱ የምንማረው ይሄ ፕራይቬት ሴክተሩና ማርኬቱን እንዴት እናሳድጋለን የሚለውን በደንብ ልንማር እንችላለን። ከቻይና የምንማረው እንዴት ነው? ቻይና ዴቨሎፕመንት ስቴት የሚሉት አለ። ስቴቱ ነው እድገትን ለማምጣት መዋቅራዊ ለውጥን ለማምጣት በቅድሚያ የተሰለፈው እና ሁለተኛው ጎላችን ይሄ ኢኮኖሚክ ስትራክቸራል ትራንስፎርሜሽን ብዬ የጠቀስኩትን ለመቀየር ልክ የቻይናውን አስተሳሰብ መውሰድ እንችላለን። ከቻይና መማር እንችላለን። ቻይናዎች እንዴት ነው ኢኮኖሚክ ስትራክቸራል ትራንስፎርሜሽን የፈጠሩት ያመጡት? እሱን አድርገው ነው በኋላ ወደ ማርኬት ኢኮኖሚ የገቡት። የወይስቱ ማርኬት ኢኮኖሚ ነው ከመጀመሪያውም የነበረው። እነሱ መጀመሪያ መዋቅራዊ ለውጥ፣ ስትራክቸራል ትራንስፎርሜሽን ካመጡ በኋላ ይሄ በኮሚኒስት ፓርቲው ጊዜ የተጀመረ እና የቀጠለ እስከ አስራ ዘጠኝ ሰማንያዎቹ ድረስ የቀጠለ ነው ከዛ በኋላ ነው ከሰማኒያዎቹ በኋላ ወደ ማርኬት ኢኮኖሚ የገቡት እና መጀመሪያ ግን ማዕቀራዊ የኢኮኖሚ ማዕቀራዊ ለውጥ ለማምጣት ነው ስቴቱ በቅድሚያ የሰራው እሱ ደግሞ ያደረጉት ምንድን ነው ፓርቲዎች ውስጥ ያሉ ሰዎች አንድ የነሱ ሰው የገለጸው አባባል አለ የፓርቲ አባሎች የቻይና የፓርቲ አባሎች አይሰርቁም የህዝብ ንብረት አይሰርቁም አይወዱም ፓርቲው ያለውና ያወጣውን ነገር ማስፈጸም ነው ለነሱ ሽልማታቸው በአካባቢያቸው አንድ ኢንዱስትሪ መፍጠር ሲችሉ ነው። ኢንዱስትሪ ከፈጠሩ ለነሱ ሽልማት ነው እና በየአካባቢው በየወረዳው ራሳችንን በኢንዱስትሪ እንችላለን ብለው የተነሱ ናቸው እነኛ ሁሉ እና እሱን በእሱ አስተሳሰብ ሄደው ነው ኢኮኖሚን መዋቅር እንትን ያሉት። ዘረፋ የለም። ያገኙትን ኢንቨስት ነው የሚያደርጉት። ከገጠር ያመጣሉ። ገጠሬው አልምቶ የዓለም አሁን ለኢንዱስትሪ ይሰጣል። ኢንዱስትሪው ኢንቨስት አድርጎ የገጠሬውን ልጅ ይቀጥራል። እና እንደዚህ እየተደጋገፉ ነው መዋቅራዊ ለውጥ አምጥተው እንግዲህ ፓርቲው በሚመራው ማለት ነው። እና ፓርቲዎቹ ደግሞ በዘረፋ ላይ እንትኖቹ የተመሰረቱ አይደለም። ከዛ በኋላ ነው ወደ ማርኬት ኢኮኖሚ ሲገባ፣ እንግዲህ አንዳንድም ችግር የመጣው ከዛ በኋላ ነው። ማርኬት ኢኮኖሚ ላይ ሲገባ ነው ኮረፕሽንም ምናምን አንዳንድ ነገር ሊመጣ አይቻልም። ግን ማርኬት ኢኮኖሚ ደግሞ መግባት አስፈላጊ ነው። ስለዚህ ከቻይና ይህንን መማር እንችላለን። እንዳልከው ከዌስቱም የምንማረው አለ ከቻይና የምንማረው አለ ብዬ አስባለሁ። እርሶ የህዝብ እድገት ተጠባቢ ነት አሁን በዓለም ላይም ያለው አንዱ ክርክር የህዝብ ቁጥርን መጨመርና መቀነስ ላይ በተለይም ከኢኮኖሚና ከአኗኗር ዘይቤ አኳያ የሚያሳድረው ጠቀሜታና ጉዳት በሚል ክርክሮች አሉ። አውስትራሊያ ውስጥ አሁን ቢግ አውስትራሊያ በሚል ህዝብ ቁጥሩ አሁን ካለው የበበለጠ ማደግ አለበት የሚል ወገን ተከራካሪ ጉድን አለ። በሌላ በኩል የለም ይሄ የአኗኗር ጥራት ሰባት ደረጃውን የጠበቀ ሕይወት መኖር አንችልም። ምክንያቱም በህዝቡ ቁጥር ልክ ምቹ የሆኑ ለኑሮ አስፈላጊ የሆኑ ነገሮችን ማሟላት ካልቻል የህዝብ ቁጥር ቢበዛ ወደ ድህደት ሊወስድንም ይችላል የሚል አከራካሪ ነጥብ አለ። በሌላ በኩል በምጣኔ ሀብት የሰው ሀብት በራሱ አንድ ራሱን የቻለ ለገበያም ጠቃሚ እንደሚሆን የሰው ኃይልም በምርት ስራ ውስጥ ለማሰለፍ እንደዚሁ እንደሚበጅ ይነገራል። በቻይና አሁን ያለው የአረጋውያ ቁጥር እየጨመረ በተለይም ደግሞ ሰራተኛ ኃይል እየቀነሰ መምጣቱ አስጊ በመሆኑ ከአንድ አልፈው ወደ ሶስት ልጅ ፖሊሲ ተቀይረዋል። ቻይና ውስጥ ይሄኛው በዚህ በኩል አለ። ኢትዮጵያ ውስጥ ቁጥሩ ከመቶ አስር ሚሊዮን በላይ ሆኗል። አሁን አብዛኛውም ወጣቶች ናቸው። እነዚህ የህዝብ ቁጥር እድገት በተለይ በምጣኔ ሀብት ህይወት ውስጥ ምን አይነት ሚና አላቸው? ይህንን እየተካሄዱ ያሉትን ክርክሮች በተለያዩ ኢኮኖሚስቶች የተለያዩ ተያዩች ስላሉ እርስዎ እንዴት ይመለከቱታል? ጥሩ ጥያቄ ነው ግርማ። እንደ አጥኒው ይለያያል። ማን ምንድን ነው የሚያጠናውና የእሱ ቫሊዩ ምንድን ነው፣ የአጥኒው የተማራማሪው ሰው ቫሊዩ ምንድን ነው የሚለው ይወስነዋል። አሁን እንዳልከው ክርክር አለ። ኔጌቲቭ ነው ወይስ ፖዘቲቭ ነው የህዝብ እድገት እና አንዳንዶቹ ኔጌቲቭ ነው ብለው የሚያስቡ አሉ። ምክንያቱም የተፈጥሮ ኬሪንግ ካፓሲቲዋ ያላት የተወሰነ ስለሆነ ከዛ በላይ ህዝብ ከሆነ ተፈጥሮንም ስለሚያዛባና በተፈጥሮ ላይ ጉዳት ስለሚያመጣ ብዙ ኢንቫይሮመንት ኮንሸስ ስላለው ስለዚህ የተወሰነ ነምበር መሆን አለበት። ሳይዙ ማተር ያደርጋል እና የተወሰነ ሳይዝ ኬሪንግ ካፓሲቲ ከኢኮኖሚ ኬሪንግ ካፓሲቲ ከተፈጥሮ ኬሪንግ ካፓሲቲ ጋር የሚያያዝ መሆን አለበት ብለው ያላሉ እና እነሱ ሰዎች አሁን ለዚህ መፍትሄ ብለው የሚሉት ምንድነው፣ መውለድ መቀነስ አለብን ፋሚሊ ፕላኒንግ ይሁን ኮንትራሴፕቲቭስ በመስጠት ይሁን እንግዲህ የህዝቡ ቁጥር መቀነስ አለበት ብሎ የሚያምኑ አሉ። ከዚህ ውስጥም ጋር ተያይዘው ኦፍኮርስ አንዳንዶቹ ማይግሬሽንን አይወዱም። ደናንታው እንዳለው አውስትራሊያ ለምሳሌ ህዝቡ ቁጥሩን እያነሰ መምጣቱን ቢታይ ማይግሬሽን በማይግሬሽን የህዝብ ቁጥር ስለሚያድግ። ሌላው ደግሞ የለም የቁጥሩ መብዛት አይደለም፣ የህዝቡ ቁጥር መብዛት አይደለም። ዋናው የኢኮኖሚክ ስትራቴጂ እና ፖሊሲ ችግር ነው። ኢኮኖሚክ ስትራቴጂ እና ፖሊሲው ትክክል ከሆነ የህዝብ መብዛት ችግር አይደለም፣ እንደውም ጸጋ ነው። ምክንያቱም ህዝቡ እየበዛ በበዛበት ቦታ ላይ ኢኮኖሚው የማደግ ማርኬቱ የመስፋት ፕሮፊቴብሊቲው የመጨመር ሁኔታ አለ። ስለዚህ መተኮር ያለብን በኢኮኖሚ ፖሊሲና ስትራቴጂ ላይ ነው እንጂ ቁጥር በመቀነስ አይደለም ብለው ደግሞ የሚከራከሩ አሉ። እኔ አንዱ ነ እኔ ዋናው የቁጥሩ መብዛት ሳይሆን የስትራቴጂና የኢኮኖሚክ ስትራቴጂና ፖሊሲ መስተካከል ነው። ያንን የሚመጥ እንደ ህዝቡ እድገት ሳይዙን ይሆን እንደ ፍጥነቱ እንደ እድገቱ ፍጥነት ሊመጥ ነው የሚችል የኢኮኖሚክ ስትራቴጂ እና እንትን ካለ ይቻላል። ቻይናዎች ያደረጉት ያንን ነው። አንድ ቢሊየን ነበረ፣ ግን ጥሩ ኢኮኖሚ ይኸው ራሳቸውን ችለው ለአፍሪካ እየተረፉ ነው። አሁን ሲያዩት እንደውም የአንድ ፖሊሲ አንተ እንዳልከው ቀንሰው ምክንያቱም ኦልድ የሆነ ሶሳይቲ ነው ያ ደግሞ ለዚህ ነው። አሁን የእነሱ ኢንዱስትሪ ሽፍት ያደረገው ከቻይና ከኤዥያ ወደ አፍሪካ ያንግ ፖፕሌሽን ስላለ፣ ስለዚህ የግዴታ ህዝባቸውን መተካት አትሊስ በሪፕሌስመንት ሌቭል ሊተካ የሚችለው እንትን ማግኘት አለባቸው። እና የእነሱ ቢሎ ሪፕሌስመንት ነበር። ሪፕሌስመንቱ ቢያንስ ሁለት ነጥብ ሁለት መሆን አለበት፣ አንድ ሰው ልጅ መወለድ አለበት። እና አሁን ያችን እንኳን እዛች ላይ ሊደርሱ ነው የሚታገሉት ያሉት ስለዚህ ለጠየቀኝ ጥያቄ እኔ የማስበው ምንድን ነው ዋናው ያለው የኢኮኖሚ ስትራቴጂ እና ፖሊሲው ላይ አስተሳሰብ ነው። እሱን ማስተካከል ከቻለን፣ በእሱ ላይ ጥርት ያለ ግንዛቤ ካለን፣ በእሱ ላይ የተመሰረተ ርአይ ካለን፣ እሱ ላይ ለማስፈጸም የሚችል አቅል ወሳኝ ነው። ዶክተር ጸጋይ ተገኑ በስቶክሆልም ዩኒቨርሲቲ የሕዝብ እድገት ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እሺ፣ እኔም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።